የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።

ኢትዮጵያ መንግስትና በህወሀት መካከል የተፈረመው የሰላም ስምምነት ዓለም አቀፍ ተቀባይነት እያገኘ ዓለም አቀፍ ድጋፍ እያገኘ ለኢትዮጵያ ሰላም ብቻ ሳይሆን ለአካባቢ ሰላም ትልቅ ፋይዳ እንዳለውም እየተገለጸበት ያለ ነው። ነገሮች ወደ ተለምዶ ወደ መደበኛ ወደ ኖርማል የሚባሉ የወዳጅነት ሁኔታዎች ተመልሰዋል። እዚህ የሰላም ስምምነቱ ዓለም አቀፍ ድጋፍ እያገኘ እንደሆነ ለመግለጽ ነው።

የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ ዓለምን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በሽሬ የስልክ አገልግሎት በአጭር ቀን ውስጥ እንደሚጀምር ተገለጠ። የዚህም ዝርዝር ደርሶናል። ዝርዝሩ በመጽሔቱ ክፍለ ጊዜ ነው የሚቀርበው። አርብ ህዳር 23 2015 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።

የዕለቱ ዜና አቅራቢ ደረጀ ደስታ የቴክኒክ አቀናባሪያችን ኤልያስ አስማረ የስርጭት መሐንዲሳችን ሻዎ ጋንግ ቻንግ ነው በያሉበት ሆነው የዕለቱን ዝግጅት ካሰናዱና ከዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን አሁን በቅድሚያ የሰዓቱን ያለም ዜና መልካም ምሽት

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሰሜን ኢትዮጵያ በነበረው ጦርነት ምክንያት ለተረጂነት የተጋለጡ 26 ሚሊዮን የሚሆኑ ሰዎችን ለመታደግ በመጪው የፈረንጆች ዓመት 35 ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ይህን ያስታወቀው የዋና ጸሐፊው ቃል አቀባይ ስቴቫን ዱጃሪክ ትናንት ኒውዮርክ ላይ በሰጡት ጋዜጣዊ መግለጫ ነው። እንግዱ ወልዴ አጭር ዘገባ አለው።

የተኩስ አቁም ስምምነት ቢፈርምም ጦርነቱ በፈጠረው ችግር ሳቢያ በሰሜን ኢትዮጵያ ከፍተኛ የሆነ የሰብአዊ ቀውስ እንዳለ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ መናገራቸውን ቃል አቀባያቸው ስቴፋን ዱጃሪክ ትናንት ኒውዮርክ ላይ አስታውቀዋል። ይህም 13 ሚሊዮን የሚሆኑ ለምግብ እጦት የተጋለጡ ዜጎችን ይጨምራል። ከዚህም ውስጥ አምስት ሚሊዮን የሚሆኑት በትግራይ የሚገኙ ናቸው።

ተረጂዎችን ለመድረስ ያለው ችግር ቀስ በቀስ እየተሻሻለ ነው ያሉት ቃል አቀባዩ ከአጋሮቻቸው ጋር ሆነው ተረጂዎች የት የሚሆኑ የት ለመድረስ በአጣዳፊ እየሰሩ መሆኑን አስታውቀዋል። ነዳጅን ጨምሮ እርዳታን በመንገድ መመጓጓዝ

ወደ ትግራይ ማድረሱ ቀጥሏል ሲሉ አክለው ገልጸዋል። መንግስት ከሚልከው እርዳታ በተጨማሪ የተባበሩት መንግስታት ድርጅትና አጋሮቹ እስካሁን እርዳታ የያዙ 550 የጭነት ከባድ መኪኖች ወደ ትግራይ ልከዋል። ዛሬ በወጣው የዓለም የ2023 የሰብአዊ ሁኔታ ማሳያ ሪፖርት መሰረት አሉ ቃል አቀባዩ። ተመድና አጋሮቹ እርዳታ የሚሹ 26 ሚሊዮን የሚሆኑ ሰዎችን ለመታደግ

3.5 ቢሊዮን ዶላር ለመጪው የፈረንጆች ዓመት ያስፈልጋቸዋል ብለዋል። ሴኔጋል ዳካር ውስጥ ትናንት ሐሙስ ሲካሄድ በነበረ የምክር ቤት ስብሰባ አንድ ወንድ የምክር ቤት አባል ሌላዋን እንስት የፖለቲካ ሰው በጥፊ ሲመቱ የሚያሳይ የቴሌቪዥን ምስል በመሰራጨቱ አነጋጋሪ መሆኑ ተሰምቷል።

ድርጊቱ የተፈጸመው ባለፈው ሐምሌ በተቃዋሚዎች ፓርቲዎችና በገዢው ፓርቲ መካከል በተካሄደው የምክር ቤት አባላት ምርጫ ገዢው ፓርቲ ከተሸነፈ በኋላ የተፈጠረ አለመግባባት እያየለ በመምጣቱ መሆኑ ተነግረዋል።

የገዢው ፓርቲ ሽንፈት እንደ ሮፓ አቆጣጠር በ2024 ለሶስተኛ ጊዜ ስልጣን ላይ መቆየት የሚፈልጉት ፕሬዚደንት ማኪ ሳልን ማሳሰቡ ተመልክተዋል። የጸቡ መነሻ ከስብሰባው ቀደም ብሎ በነበረው ሌላ ቀን ላይ የፕሬዝደንቱ ደጋፊ የሆኑት ሴት ከማኪ ሳል ጋር ሊፎካከሩ ይችላሉ የተባሉትን መንፈሳዊ መሪ ዘልፈዋል በሚል ቅሬታ በመነሳቱ መሆኑ ተነግሯል።

የተቃዋሚ አባል መንፈሳዊ መሪ ስለመሰደባቸው የተሰማቸውን ቅሬታቸውን በሚገልጹበት ወቅት ግንቤ ስለ ቅሬታው ደንታ የሌላቸው መሆኑን መግለጻቸው ተቃዋሚውን ማስቆጣቱ በዘገባው ተጠቅሷል። ማታ ሳምብ የተባሉት የተቃዋሚ ምክር ቤት አባል ከመናገሪያው ስፍራ የገዢው ፓርቲ አባል የሆኑትን እንስቷን ኤሚ ነዴ

ግንቢን ወደ ነበሩበት በማምራት በጥፊ የተማቱ መሆኑን የሮይተርስ ዘገባ አመልክቷል። ግንቢም ሌላኛው የምክር ቤት አባል ጎትተው ሳይጥሏቸው በፊት በአጽፋው ወንበር አንስተው ወደ ሳምብ መወርወራቸው ታይቷል። የቪዲዮ ምስል የምክር ቤቱ አባላት ሲወነጃጀሉና ሲዘላለፉ ሁከት በመፈጠሩ ለበጀት ገለጻ የተጠራው ስብሰባ መቋረጡ አሳይቷል።

ለፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ትናንት በነጩ ቤተ መንግስታቸው ብሔራዊ የእራት ምሽት ያሰናዱት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስር ወራትን ያስቆጠረው የሩሲያ የዩክሬን ወረራ እንዲቆም ከፕሬዝደንት ፑቲን ጋር ለመነጋገር ፈቃደኛ መሆናቸውን ገልጸዋል። ይሁን እንጂ ባይደን እስካሁን ከፑቲን በኩል ምንም አይነት ፍላጎት አለማየታቸውን ተናግረዋል።

ባይደን ይህን የተናገሩት ከፕሬዚደንት ማክሮን ጋር በዩክሬን በሌሎች ጉዳዮች ላይ በነጩ ቤተ መንግስት ለሰዓታት በዝግ ከመከሩ በኋላ ለጋዜጠኞች በሰጡት መግለጫ ነው። ከፑቲን ጋር ለመነጋገር አለው ይህን የማደርገው ግን ከኔቶ ጋር በመምከር ብቻ ነው ያሉት ባይደን፣ ይሁን እንጂ ፑቲንን በቶሎ አግኝቶ የማነጋገር እቅድ የለኝም ያለ ብቻዬ በራሴ የማደርገውም ነገር አይደለም ብለዋል። ይህን ጦርነት ለማቆም ያለው አንድ መንገድ ብቻ ነው ብለዋል ባይደን።

ፑቲን ከዩክሬን ለቀው መውጣት አለባቸው። ፑቲን የሚያደርጉት ነገር ያማል። ጦርነቱን የሚያቆሙበትን መንገድ የሚፈልጉ ከሆነ ያንን እያደረጉ አይደሉም ሲሉም ፕሬዝደንቱ አክለዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ዩናይትድ ስቴትስ ለዩክሬን የምትሰጠውን ተጨማሪ ወታደራዊና ሰብአዊ እርዳታ ትቀጥልበታለች ብለው እንደሚተማመኑ ገልጸዋል። ይህ ስለ እሴታችን የምናደርገው ነው ያሉት ማክሮን

ዩናይትድ ስቴትስ ዩክሬንን መርዳቷ በጣም አስፈላጊ ነገር ነው ብለዋል። ጦርነቱን ለማቆም ዩክሬን እንድትገብር ዩናይትድ ስቴትስ በፍጹም አትፈቅድም ሲሉ የተናገሩት ባይደን የኪቭ መንግስት ይሁንታ ሳይኖርበት ምንም ነገር እንደማይፈጸም አስታውቀዋል። ባይደን ቀደም ሲል በሰጡት መግለጫ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በባይደን የፕሬዝደንትነት ዘመን ብሔራዊ የራት መስተንግዶ የተደረገላቸው የመጀመሪያው ፕሬዚደንት በመሆናቸው የተሰማቸውን ደስታ ገልጸውላቸዋል።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስ በሚስጥር የምትገነባው አዲስ ቢ21 ሬደር የተባለ ስውር የኒውክሌር ቦምብ ጣይ አውሮፕላን ከዓመታት በኋላ ለመጀመሪያ ጊዜ ለሕዝብ ይፋ መሆኑ ተነገረ። አዲሱ ቦምብ ጣይ ከቻይና ጋር ወደፊት ሊኖር ይችላል ለተባለው ግጭት ዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን የሚሰጠው ምላሽ አካል መሆኑን አሶሲየትድ ፕሬስ ዘግቧል።

ቢ21 ሬደር ወይም ወራሪው ቢ21 የተሰኘውን ስያሜ ያገኘው እንደ ኤሮፓ አቆጣጠር በ1942 ዱሊትል የተባለው አብራሪ በጃፓን ቶኪዮ ላይ ባደረገው የአየር ወረራ ና ለመጀመሪያ ጊዜ በ30 ዓመታት ውስጥ በሰራው ቦምብጣ አውሮፕላን ስም መሆኑ ተመልክተዋል። እያንዳንዱ የቢ21 ሬደር ግንባታ በሚስጥር ተይዞ የቆየ መሆኑም ተነግረዋል።

ፔንታገን በፓልም ዴል ካሊፎርኒያ ለተጋበዙ ሰዎች ብቻ ዛሬ አርብ ቢ ሃያ አንድ ሬደርን ለእይታ የሚያቃምስ መሆኑን አስታውቋል።

ሬደርን የሚሰራው መሰረቱን በፎልስ ቸርች ቨርጂኒያ ያደረገው የኖርዝ ሮፕ ግሩመን ድርጅት ሲሆን የመጀመሪያ በረራውን በሚቀጥለው አመት እንደሚያደርግ ተዘግቧል። ቻይና እንደ ኤሮፓ አቆጣጠር በ2035 ወደ 1500 ዘመናዊ የኒኩለር ጦር መሳሪያዎች ባለቤት ለመሆን እየተራመደች መሆኑን የጠቀሰው ዘገባ ፔንታገንም ከራዳርና የአየር መቃወሚያዎች መሳሪያዎች እይታ ውጭ የሆኑ የጦር መሳሪያዎችን በአዳዲስ ቴክኖሎጂ ለማዘመን እየሰራ መሆኑን ዘገባው አመልክተዋል።

ምንም እንኳ የአገሪቱ ዋና ከተማ ኒውደልሂ ሰማይ በጭስ ደመና የተዋጠና የአየር ጥራት መጠቆሚያ መስፈርቱም አገሪቱ ያለችበት እጅግ ከወረዱት ደረጃ መሆኗን የሚያሳይ ቢሆንም ህንድ ዛሬ ብሔራዊ ብክለትን የመቆጣጠር ቀንን አክብራ ውላለች። በዋና ከተማዋ ኒውደልሂ ብስክሌት የሚጠቀሙት ሃሪ ክራት ሲንግ መናን የተባሉት ነዋሪ ለመተንፈስ ከባድ ችግር እየፈጠረብኝ ነው ይላሉ። ለበርካታ ዓመታት ብስክሌት ነድቻለሁ። በደልሂ ዛሬ ያለው ብክለት እጅግ የሚያሳዝን ነው።

ከዚህ በፊት ካለውበት እስከ መዳረሻ ድረስ ከ15 እስከ 20 ደቂቃዎች የሚወስድብኝ መንገድ ዛሬ ከ40ና 45 ደቂቃዎች በላይ ይወስድብኛል። በጣም የሚያበሳጭ መሆኑንም እያየን ነው። ለመተንፈስ ራሱ ከባድ ችግር ፈጥሮብኛል ብለዋል ነዋሪው።

በየዓመቱ የሚከበረው የደቡብ እስያ ብሔራዊ የብክለት ቁጥጥር ቀን በማዕከላዊ አገሪቱ ክፍል በ1984 ከአንድ ጸረ ተባይ ኬሚካል ድንገት አምልጦ በወጣው የቦሆል ጋዝ ቢያንስ 3500 ሰዎች ከሞቱበት ዕለት ጋር የተገጣጠመ መሆኑ ተመልክተዋል። ደልሂ በዓለም እጅግ ከተበከሉ ከተሞች መካከል አንዷ ናት። 20 ሚሊዮን ነዋሪዎቿ በአብዛኞቹ የክረምት ቀናት ከተሽከርካሪ በሚወጣ ጭስ ብክለት፣ ከኮንስትራክሽን ግንባታዎች በሚቦን አቧራ፣ ከአጎራባች ግዛቶች በሚቃጠሉ የሰብል ገለባ

ዘገባዎች ጭስ የተነሳ እጅግ የሚጎዱ መሆኑን የሮይተርስ ዘገባ አመልክተዋል። በመጨረሻም የዩናይትድ ስቴትስ ብሔራዊ የመረጃ ተቋም ኤንኤስኤ በሚስጥር የሚያደርጋቸውን በርካታ የስለላ መረቦችን ያጋለጠው የቀድሞ የዩናይትድ ስቴትስ የደህንነት ኮንትራክተር ሰራተኛ ኤድዋርድ ስኖደን ለሩሲያ ያለውን ታማኝነት በመግለጽ የሩሲያን ፓስፖርት መቀበሉን ሮይተርስ ዘገበ። የስኖደን ጠበቃ አናቶሊ ኩቸሪና

አዎ፣ ፓስፖርቱን አግኝቷል፣ ቃለ መሃላውንም ፈጽመዋል፣ ብለው ለሩሲያ መንግስት የዜና ወኪል ታስ መናገራቸውንም በዘገባው ተመልክተዋል። የ39 ዓመቱ ስኖደን ስለ ዘገባው አስተያየት እንዲሰጥ ቢጠየቅም ምላሽ አለመስጠቱን ሮይተርስ ዘግቧል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ባለፈው መስከረም ዩናይትድ ስቴትስና አጋሮቿ ሰዎችን በድብቅ ይቀዳሉ የተባሉበትን የምስጢር ሰነዶች በማጋለጥ ለኮበለለው ስኖደን የሩሲያን ዜግነት መስጠታቸው ተነግረዋል።

የስኖደን ደጋፊዎች ዩናይትድ ስቴትስን የስለላ መጠን ያጋለጠ የዘመናችን ሰው በማለት ሲያወድሱት፣ ተቃዋሚዎች ደግሞ የምዕራባውያን ሰላዮች የሚጠቀሙባቸውን ዘዴዎች ለጠላት አገሮችና ለታጣቂ አማጽያን አሳልፎ በመስጠት የሰዎችን ሕይወት ለአደጋ አሳልፎ የሰጠ ከሃዲ ነው ሲሉ ይከሱታል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። አርብ ህዳር 23 2015 ዓ ም የምሽቱ አስተናጋጅ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪዋ ቲያን ዋንግ

የዕለቱ ዋና አዘጋጅ ጽዮን ግርማ ከተቀሩት ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ የሽሬው የባለሙያዎች የጋራ ኮሚቴ ስብሰባ የሰላም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ በሁለቱም አካላት መካከል ትልቅ የመተማመን የሚያጎለብት ነው ሲል የአፍሪካ ህብረት አስታወቀ።

ህብረቱ የስምምነቱ ትግበራ ከተጀመረ በኋላ ለመጀመሪያ ጊዜ ባወጣው በዚህ መግለጫ የአፍሪካ ህብረት የኢትዮጵያ መንግስትና ህወሀት ለሰላሙ ሂደት ትልቅ ሚና እየተጫወቱ ይገኛሉ ነው ያለው። በተያያዘ ዜና የጋራ ኮሚቴው ስብሰባ መጀመሩ በተነገረበት በትላንትናው ዕለት የትግራይ ተዋጊዎች በስራቸው ከነበሩ የውጊያ ግንባሮች ለቀው መውጣት መጀመራቸውን የክልሉ መገናኛ ብዙኃን ዘግበዋል። የኢትዮጵያ መንግስትም

ለስምምነቱ ተፈጻሚነት በቁርጠኝነት መስራቱን እንደሚቀጥል በድጋሚ ያስታውቋል ይለናል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር አለም መለስ አለም ዛሬ በሰጡት መግለጫ ለሰላም ስምምነቱ ትግበራ የሚደረገው ዓለም አቀፍ ድጋፍ እየጨመረ እንደሚገኝ የተናገሩበትን ተከታትሎ ኬኔዲ አባተ ተከታዩን አድርሶናል።

የትግራይ ተዋጊዎች ትጥቅ የሚፈቱበትን ዝርዝር እቅድ የሚያዘጋጅ የተባለው የባለሙያዎች የጋራ ኮሚቴ በትናንትናው እለት ሽሬ ላይ ውይይት መጀመሩን በማስመልከት የአፍሪካ ህብረት ባወጣው መግለጫ የሽሬው ስብሰባ በኢትዮጵያ ዘላቂ ሰላምና መረጋጋትን ለማስፈን የተደረሰውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ትልቅ መተማመን የሚፈጥር እርምጃ ነው ብሏል። የኢትዮጵያን መንግስት፣ የህወሓትና የአፍሪካ ህብረትን ተወካዮች ያካተተው የጋራ ኮሚቴው ስብሰባ በትግራይ ክልል ቀላል የጦር መሳሪያዎችን ለማስፈት

የሚያስችል አጠቃላይ የትግበራ እቅድ ለማውጣት እየተጠራ መሆኑንም ነው ህብረቱ ያስታወቀው። የሰላም ድርድሩ ዋና መሪ የአፍሪካ ህብረት ኮሚሽን የስምምነቱ የትግበራ ምዕራፍ ከተጀመረ በኋላ ለመጀመሪያ ጊዜ ትናንት ህዳር 22 ባወጣው በዚሁ መግለጫ በሽሬ የሚካሄደው ስብሰባ ቀላል የጦር መሳሪያዎችን ትጥቅ ለማስፈታት አጠቃላይ የትግበራ እቅድ እንዲዘጋጅ ከሚጠይቀው የናይሮቢው የከፍተኛ ወታደራዊ አዛዦች መግለጫ ጋር የሚስማማ እንደሆነ አስታውሷል። የጋራ ኮሚቴው በሽሬ

ለማስፈጸም ውይይት መጀመሩን የኢትዮጵያ መንግስት ባሳወቀበት በትናንትናው ዕለት የትግራይ ተዋጊዎች ደግሞ በስራቸው ከሚገኙ የውጊያ ግንባሮች ለቀው መውጣት መጀመራቸውን የክልሉ መገናኛ ብዙኃን ዘግበዋል። በሰላም ስምምነቱ መሰረት የትግራይ ተዋጊዎች ከደቡብ ዛላምበሳ፣ ነበለት፣ ጨርጨር እና ሌሎችም ግንባሮች ለቀው መውጣት ጀምረዋል። የክልሉ መገናኛ ብዙኃን ዘገባ እንደሚያመለክተው የባለሙያዎች የጋራ ኮሚቴ ሽሬ ላይ በሚያደርገው ምክክር የሚያወጣው ዝርዝር እቅድ ትጥቅ የማስፈታት ካምፕ

ማስገባት የማስገባትና ተያያዥ ጉዳዮችን የሚመልስ ይሆናል ሲል የመንግስት ኮሚኒኬሽን አገልግሎት ትናንት መግለጹ ይታወሳል። የኢትዮጵያ መንግስት የትግራይ ተዋጊዎች ከውጊያ ግንባር ለቀው መውጣት ስለመጀመራቸው እስካሁን በይፋ የገለጸው ነገር ባይኖርም ለስምምነቱ ተፈጻሚነት በቁርጠኝነት መስራቱን እንደሚቀጥል ግን በተደጋጋሚ አስታውቋል። ይህንኑ የመንግስት አቋም በድጋሚ ያረጋገጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት መግለጫ ለሰላም ስምምነቱ ትግበራ የሚደረ

ያደረገው ዓለም አቀፍ ድጋፍ እየጨመረ እንደሚገኝም ተናግረዋል። ኢትዮጵያ መንግስትና በህወሀት መካከል የተፈረመው የሰላም ስምምነት ዓለም አቀፍ ተቀባይነት እያገኘ ዓለም አቀፍ ድጋፍ እያገኘ ለኢትዮጵያ ሰላም ብቻ ሳይሆን ለአካባቢ ሰላም ትልቅ ፋይዳ

እንዳለውም እየተገለጸበት ያለ ነው። ነገሮች ወደ ተለምዶ ወደ መደበኛ ወደ ኖርማል የሚባሉ የወዳጅነት ሁኔታዎች ተመልሰዋል። እዚህ የሰላም ስምምነቱ ዓለም አቀፍ ድጋፍ እያገኘ እንደሆነ ለመግለጽ ነው። ይሄ የኢትዮጵያን በአካባቢ ያለውን ተደማጭነት ተቀባይነትና ተሰሚነት የበለጠ ያዳብረዋል ተብሎ ይታመናል።

የሰላም ስምምነቱ ከተለያዩ ዓለም አቀፍ አካላት ድጋፍ ማግኘቱ የሚታወቅ ነው። ከጦርነቱ መቀስቀስ በኋላ በኢትዮጵያ የመጀመሪያ ጉብኝታቸውን ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትናንት በአዲስ አበባ በሰጡት መግለጫ ላይም ከሁለትና ከሶስት ወራት በፊት በድርድር ስምምነት ላይ ይደረሳል ብሎ ማሰብ ፈጽሞ የማይቻል ነበር ሲሉ ስምምነቱን አድንቀዋል። የተፈጠረውን የሰላም እድል በመጠቀም በጦርነቱ ለተጎዱ አካባቢዎች አስፈላጊውን ሰብአዊ ድጋፍ ለማ

በማድረግ ተመድና አጋሮቹ አቅማቸውን በማሳደግ እየሰሩ መሆኑንም የገለጹት ዋና ጸሐፊው ለቀጣይ የኢትዮጵያ እድገት ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግም ጥሪ አቅርበዋል።

ዓለም አቀፉ ማህበረሰብ ለኢትዮጵያ እድገት ድጋፍ እንዲያደርግም ጥሪ እናቀርባለን። ምክንያቱም ሰላምን ለማጠናከር ሀገሪቱን ከማልማት የተሻለ መንገድ የለም። ስለሆነም ለኢትዮጵያ በታሪኳ ወሳኝ በሆነው በዚህ ጊዜ ለእድገቷ ዓለም አቀፍ ድጋፍ በማፈላለግ ረገድ ቀዳኞቹ እንሆናለን።

for the development of uh, uh, Ethiopia in this crucial moment of the history of the country. የአፍሪካ ህብረትም በትናንቱ መግለጫው የኢትዮጵያ መንግስትና ህወሀት ለሰላሙ ሂደት ትልቅ ሚና እየተጫወቱ መሆኑን ገልጾ ለዚህም ምስጋና አቅርቧል። የኢትዮጵያ መንግስትና ህወሀት በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከተፈራረሙ ዛሬ ህዳር 23 2015 ዓ ም አንድ ወር ሆኖታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

አመሰግናለሁ ኬኔዲ። አድማጮች ተከታዩም ከተዛማጭ ርዕስ ጋር ያቆየናል። በሽረ የስልክ አገልግሎት በአጭር ቀናት ውስጥ እንደሚጀምር ተገለጠ። በትግራይ ክልል ሽረ ከተማ የስልክ አገልግሎት እስከ ነገ ድረስ ሊጀምር እንደሚችል ኢትዮ ቴሌኮም አስታውቋል። አገልግሎቱን ለማስጀመር የፋይበር ኦፕቲክስ ዝርጋታ በመጠናቀቅ ላይ መሆኑንም የተቋሙ የህዝብ ግንኙነት ኃላፊ አቶ መሳይ ውሸት ለአሜሪካ ድምፅ ተናግረዋል።

ከሽረ ቀጥሎ በአክሱምና በአድዋ ከተማ አገልግሎቱን ለማስጀመር ርብርብ እየተደረገ ነው ነው ያሉት በሌላ በኩል ሽረን ጨምሮ በአካባቢው ላሉት ከተሞች የኤሌክትሪክ ኃይል ለማቅረብ የጥገና ስራዎች እየተከናወኑ መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዘዋል።

በኢትዮጵያ መንግስትና በህወሀት መካከል የሰላም ስምምነት ከተካሄደና ስምምነቱን ተግባራዊ ለማድረግ ትግበራ ከተጀመረ በኋላ በሽረ ከተማ የስልክ አገልግሎት ለማስጀመር ርብርብ እየተደረገ መሆኑን የኢትዮ ቴሌኮም የህዝብ ግንኙነት ኃላፊ አቶ መሳይ ውብሸት ለአሜሪካ ድምፅ ተናግረዋል። በጦርነቱ ምክንያት ጉዳት የደረሰበት ፋይበር ኦፕቲክስ በጥገና ላይ መሆኑን የገለጹት ኃላፊው እስካሁን ድረስ 266 ኪሎ ሜትር መጠገኑን እና የቀረው 6 ኪሎ ሜትር ብቻ መሆኑን ገልጿል። እሱንም በርብርብ እንግዲህ ዛሬም የጨርሱት

कचालू

ነገም ድረስ መጀመር የሚቻልበት ሁኔታ ይኖራል ማለት ነው። ለፐብሊኩ እንዳልኩ የተወሰኑ ሰዎች እየተጠቀሙ ያሉበት ሁኔታ ያለ አሁን ላይ፣ አጠቃላይ ግን ማህበረሰቡ መጠቀም የሚችልበትን ነገር እስከ ነገ ድረስም ማስጀመር የሚቻልበት ሁኔታ ይኖራል ማለት ነው። የዚህ የፋይበር ዝርጋታ ስራው ነው ወሳኝነት የሚኖረው ማለት ነው። ባለፉት ሁለት ቀናት በሽረ ከተማ ለሙከራ ያህል የስልክ አገልግሎት መጀመሩን የገለጹት አቶ መሳይ በአድዋና ና በአክሱም ከተሞችም በተመሳሳይ አገልግሎቱን ለማስጀመር እየተሰራ እንደሆነ አመልክቷል። አገልግሎቱ ከሽረ ለምን እንደተጀመረ ተጠይቀው የጸጥታ ስጋት በሌለ

የሌለባቸው አካባቢዎች እንድንጀምር በመንግስት አቅጣጫ ስለተሰጠን ነው ብለዋል። ከጸጥታ ስጋት ነጻ የሆኑ ቦታዎች ተብሎ እኛ ቶሎ ብለን እንድናረብ በሚሰጥ መሰረት ምን ሄደው ግን መስራት የምንችልባቸው ከጸጥታ ጋር የተገናኙ አስፈላጊ የሆኑ ሁኔታዎች ሲመቻቱ ነው ወደዛ የምንገባው ማለት ነው። ያንን መሰረት አድርገን የምንከተለው በዚህ እንግባ በዛ እንግባ አንልም። ለዚ ጸጥታ የተረጋገጠበት ቦታ ስከሆነ ግን እኛ ያለን ሪሶርስ አድርገን ነው

ነገሮች ሲመጡ ማለት ነው። በዚህ ስራ ለኢንተርኔት ሳይሆን ለድምፅ አገልግሎት ቅድሚያ መሰጠቱንም ተናግረዋል። አሁን ላይ ቅድሚያ ለቮይስ ነው እየተሰራ ያለ ድምፅ ለው ቅድሚያ የሚሆነው ማለት ነው። ከዛ በኋላ እንግዲህ እንደ ሌሎቹ እንደ ሪሶርሶቹ አቅርቦት ወደ ዳታ አገልግሎት ደግሞ የሚሄድበት ሁኔታ ይኖራል ማለት ነው። በተለይ ግን ሌሎች ባንኮቻችንን ከማስጀመር አንጻር

የዳታ አገልግሎቱ ወይም ደግሞ እንደዚሁም ፓራሌል የምናየው ይሆናል ማለት ነው። ሌሎች የባንክ አገልግሎቶችን ከማስጀመር አንጻር እስካሁን ድረስ ኢትዮ ቴሌኮም በአስራ ሶስት የሰሜን ኢትዮጵያ ከተሞች የስልክ አገልግሎት ማስጀመሩን ተናግረው፣ የትግራይ ክልል ሙሉ በሙሉ የስልክ አገልግሎት የሚያገኝበትን ቀን ለመግለጽ ግን ያስቸግራል ብለዋል።

አገልግሎቱን ለማስጀመር ርብርብ እየተደረገ ቢሆንም በአካባቢው የኃይል አቅርቦት አለመኖር ለስራው ችግር እንደሆነ ገልጸዋል። ይህን ቀን ነው የሚለው ማለት የአስቸጋሪ ነው የሚሆነው። ኦፍኮርስ ስራዎቹ ኦልሬዲ አክሱም እና ዱዋ ድረስ ተጀምረዋል ማለት ነው። በርብርብ እነሱንም እንደዚ ወደ ተጠቃሚነቱን ለማስጀመር ማለት ነው፣ ሪስቶር ለማድረግ ሰርቪሶቹን ግን ያው ዲፔንደንሲ ብዙ ነገር ላይ ነው። በነገራችን ላይ አሁን ለምሳሌ ሽ ላይ ያለ ሁኔታ ላይ ያው የሀይል አቅርቦት የለም። ያንንም ለማስመለስ እየተሰሩ ያሉ ስራዎች እንዳሉ ሆነው አሁን ላይ በነዳጅ ነው

ሳይቶቻችን እየተነሱ እና ስራ እየጀመሩ ያሉት ነዳጅ አቅርቦቱ ራሱ የራሱ ሊሚቴሽን ስላለው ሌሎች ድጋፍ አድራጊ አካላት ባደረጉልን ድጋፍ ነው። እንግዲህ ነዳጅ እያገኘን በጀኔሬተር ሳይቶችን እያስነሳን ያለ ነው። የቴሌኮም አገልግሎት ያው ከሀይል አቅርቦቱ ጋር ጥገኝነት አለው። ሪደንደንት ፓወር ከሌለ ብቻውን ሊሆን የሚችል ነገር ስላይደለም አስቸጋሪ ነው። የፋይበር ስራው ቢጠናቀቅም ፓወር አቅርቦቱ በራሱ የቴሌኮም አገልግሎቱን ሙሉ በሙሉ በማስጀመር ደረጃ ወሳኝነት አለው እና

ይሄ ነው ብሎ ኤግዛክት ቀን ማስቀመጥ አይቻልም። ግን በቃ ርብርብ ላይ ነው ያለ ነው። እዛም ያሉ የነበሩ የኛ ተቋም ሰራተኞችም ኦልሬዲ አሁን ላይ አብረው በጋራ ሪፖርት አድርገው

ስራውን የማገዝ ስራዎችን ጀምረዋል ማለት ነው። ከዚህም ከማካከልም ደግሞ ነው ስራው እየተሰራ ያለው። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን በበኩላቸው የሽረ ከተማንና አካባቢውን የኤሌክትሪክ ኃይል ተጠቃሚ ለማድረግ በመሰረተ ልማት ላይ የጥገና ስራ እየተከናወነ እንደሆነ ተናግረዋል። የኃይል አቅርቦቱ መቼ እንደሚጀመር ተጠይቀው ሲመልሱ አሁን ጥገና ላይንን በኃይል ማስተላለፊያ መስመሮች ላይ የደረሰው የጉዳት መጠን ይወስነዋል ብለዋል።

አብዛኛው አሁን እስከ እንትን ድረስ እስከ ሽራሮ ድረስ ተጠናቋል። ከሁመራ በኩል ያለው እኛ እስከ ሽሬ ድረስ ያለውን ጠግነን አሁን መስመሩ የሚመጣው ከተከዜ ነው። ከተከዜ የሚመጣው መስመር ምንም ችግር ሳይኖረው ሽሬ ድረስ መድረስ ተቻለ ያገኛል። ችግር የሚኖረው ከሆነ ደግሞ እስከ ተከዜ ድረስ ያለው ጥገና ደግሞ ይቀጥላል ማለት ነው። በተቻለ መጠን ከተሞቹ በፍጥነት የኃይል ተጠቃሚ እንዲሆኑ እየተሰራ እንደሆነም ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

አመሰግናለሁ፣ ገብረ ሚካኤል። አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። በትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ሕጻናት ሰላማዊ ሰልፍ አካሄደው በኢትዮጵያ መንግስትና በክልላቸው መንግስት

የመካከል የተደረገው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ያላቸውን ተስፋ ገለጡ ይላል። በ2015 ዓ ም ጦርነቱ ከተቀሰቀሰበት ጊዜ አንስቶ ላለፉት ሁለት ዓመታት በትግራይ ክልል የሚገኙ ትምህርት ቤቶችና ሌሎች በርካታ አገልግሎቶች ተዘግተው መቆየታቸው ይታወቃል። አሶሲየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።

በትግራይ ክልል ዋና ከተማ መቀሌ ባለፈው ሳምንት ቅዳሜ የተካሄደው ሰላም ለሁሉም የተሰኘው ሰላማዊ ሰልፍ የተዘጋጀው በትግራይ ልማት ማህበርና በአካባቢው ታዋቂ በሆነው ሰርከስ ትግራይ ትብብር ነው። በፖሊስ ኦርኬስትራ እየተመሩ በከተማዋ የተለያዩ አካባቢዎች ከተዘዋወሩ ስድስት መቶ ሰልፈኞች መካከል ወደ ሁለት መቶ የሚጠጉት ሕጻናት ሲሆኑ የሰርከስና ማርሻል አርት ክህሎታቸውን በሰልፉ ሊያሳይተዋል።

ሩት ገብረ ህይወት በሰልፉ ላይ ተሳታፊ ከነበሩ ህጻናት መካከል አንዷ ናት። እኔ የሚያስደስተኝ ሰላም መኖሩ እንደገና ወደ ትምህርት ቤት መመለሴ፣ የተፈናቀሉትም ወደ ቤታቸው መመለሳቸው፣ የታመሙትም መድኃኒት ማግኘታቸውና ተጨማሪ እርሃብና ሞት የማይኖር መሆኑ ነው።

የትግራይ ልማት ማህበር ዋና ዳይሬክተር አቶ ተስፋ ሁነኝ ኃይለማርያም በበኩላቸው በሁለቱ ተፋላሚ ወገኖች መካከል የተደረሰው የሰላም ስምምነት ለትግራይ ህዝብ ወሳኝ ነው ብለዋል። በዚህ ጊዜ ከትግራይ ህዝብ በላይ ጦርነት የሚያስከፍለው ነዳና የሰላምን ዋጋ የተረዳ ህዝብ በዓለም ላይ የለም። ስለዚህ ለትግራይ የሰላም ስምምነት ማለት

ከበባውና እገዳው ይነሳል፣ ትግራይም የቀሪው ዓለም አካል ትሆናለች ማለት ነው። ይሄ የሰላም ስምምነት ለትግራይና ለእኛ ያለው ትርጉም ህመምተኞች መድኃኒት ያገኛሉ፣ ተጨማሪ የሥቃይና ረሃብ ቀናት አይኖሩም፣ ልጆቻችን ትምህርት ቤት ይሄዳሉ እና ሌሎች በርካታ ጥቅሞች አሉት ማለት ነው።

አሶሴትድ ፕሬስ በዘገባው የሰላም ስምምነት ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ አመልክቷል። የኢትዮጵያ ፌዴራል መንግስት የእርዳታ አቅርቦት ወደ ትግራይ ክልል የተለያዩ አካባቢዎች እየተሰራጨ መሆኑን ቢገልጽም፣ አንዳንድ የትግራይ ነዋሪዎች ግን በቂ አይደለም ማለታቸውንም ይጠቅሳል። በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል በተደረሰው ስምምነት መሰረት የሁለቱም ወገን ወታደራዊ አዛዦች የህወሀት ኃይሎች ትጥቅ የሚፈቱበትን ሁኔታ

እየተወያዩ ሲሆን የሰርከስ ትግራይ ጸሐፊና መምህር የሆነው እዮብ ብርሃኔ ለሰላም ያለውን ተስፋ እንዲህ ሲል ገልጿል። እንግዲህ ምንም ለመግለጽ በጣም በቀላል የሚገለጽ ነገር አይደለም። ባይዘወይ ሁሉም ነገር ቃላት ላይገኝለት ይችላል እና የቆየንበት ህይወት ምን ላይ ነበርን የሚለውን ነገር አይተን ያ ነገር ሁሉም ቆሞሮ ያ ሁሉ የነበረው ችግርና መከራ አልፎ አሁን ደግሞ ስለ ሰላም ማውራት ስንጀምር

በጣም ደስታውን መግለጽ ይከብዳል። ምክንያቱም ትግራይ ስለ ሰላም የሚታሰብ ነገር አልነበረም ሁሌ

የምንሰማው ድምፅ የምናየው ነገር ሁሉም ሁልጊዜ ችግርና መከራ ሰቆቋ ስለነበረ የኤርትራ ኃይሎችና ሌሎች ጥቃት ያደረሱ ኃይሎች ከክልሉ እስካልወጡ ድረስ ተዋጊዎቹ ትጥቅ እንደማይፈቱ የትግራይ ክልል ምልክት እያሳየ መሆኑን አሶሴትድ ፕሬስ ጠቅሷል። በጥቅምት 2013 ዓ ም በኢትዮጵያ ፌዴራል ኃይሎችና በትግራይ ክልል ኃይሎች መካከል የተከፈተው ጦርነት ላለፉት ሁለት ዓመታት የዘለቀ ሲሆን በመቶ ሺዎች ለሚቆጠሩ ወታደሮችና ንጹሐን ዜጎች

ልፈት ህልፈት ምክንያት በመሆኑ ከሁለተኛው ዓለም ጦርነት ወዲህ በአፍሪካ ታሪክ ውስጥ ከፍተኛ ሞት የታየበት አስከፊ ጦርነት መሆኑን አሶሴትድ ፕሬስ በዘገባው ጠቅሷል። በሰላማዊ ስምምነት ግጭቱ ውስጥ ከቆመበት ድረስም ከግማሽ ሚሊዮን በላይ ሰዎች ህይወታቸውን እንዳጡም አመልክቷል።

አመሰግናለሁ፣ ስመኝሽ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ የመጽሔት ርዕስ ደግሞ ወደ ዓለም አቀፍ ጉዳዮች ይወስደናል። የደቡብ አፍሪካው ፕሬዚዳንት ለክስ ሊቀርቡ ይችላሉ ነው የሚለው በደቡብ አፍሪካ ፓርላማ የተቋቋመው ገለልተኛ አጣሪ ቡድን ፕሬዚዳንት ሲረል ራማፎሳ ኃላፊነት ሲቀበሉ የገቡትን ቃል

ቃለ መሐላ አልጠበቁም፣ በመሆኑም መከሰስ አለባቸው ነው የሚለው አጣሪ ቡድኑ። በተጨማሪም ራማፎሳ ገጠር ከሚገኘው የሽርሽር ቤታቸው የተሰረቀ ግማሽ ሚሊዮን ዶላር ከየት እንደመጣ መልስ መስጠት አለባቸው። ምናልባትም በግብር ክፍያ ሰነዳቸው ላይ ያልተካተተ ሊሆን ይችላል ነው ያለው። ቪኪ ስታርክ ከኬፕታውን የላከችውን የዚህን ዘገባ ዝርዝር እንግድ ወልዴ እንዲህ ያቀርበዋል።

የአጣሪ ቡድኑ ሪፖርት ከወጣም በኋላ ፕሬዚደንት ራማፎሳ ራሳቸውን መከላከላቸውን ቀጥለዋል። ቃለ መሐላቸውን ተላልፈዋል መባሉን አስተባብለዋል። ሪፖርቱ እንዳለው ለጥያቄዎች ሁሉ መልስ ባይኖረውም ወይንም ሁሉን ነገር የማጣራት ስልጣን ባይኖረውም ወደ እውነቱ ለመድረስ ግን ራማፎሳ ቀርበው መልስ መስጠት አለባቸው ብሏል። በርካታ መልስ ያላገኙ ጥያቄዎች መኖራቸውን አመልክቶ በተለይ ከቤታቸው ተሰረቀ የተባለው ገንዘብ ከየት እንደመጣና ትክክለኛ መጠኑም የማይታወቅ መሆኑን አመልክቷል።

የቀድሞ የስለላ ኃላፊ የነበሩት አርተር ፍሬዘር ነበሩ ከአራት እስከ ስምንት ሚሊዮን ዶላር ከራማፎሳ ቤት ከሚገኘው ሶፋ ውስጥ ከተደበቀበት መሰረቁን ይፋ ያደረጉት ፍሬዘር እንደሚሉት ገንዘቡ የተሰበሰበው በራማፎሳ እና በአማካሪያቸው በጃኒ ቹኬ ወደ መካከለኛው ምስራቅና አፍሪካ አገሮች ባደረጓቸው ጉዞዎች ወቅት ነበር ራማፎሳ እንደሚሉት ግን ገንዘቡ የመጣው ከሦስት ዓመት በፊት በገና ዕለት ለአንድ ሱዳናዊ ነጋዴ ሀያ ጎሾችን ሸጠው ነው

ሽያጩ በተከናወነበት ወቅት ግን በቦታው አልነበርኩም ብለዋል። ግለሰቡ ለ20 ጎሾች 580 ዶላር መክፈሉንም አስታውቀዋል። ዝርፊያው ተከናወነ በተባለበት ወቅት አዲስ አበባ እንደነበሩ ራማፎሳ ተናግረዋል። በራማፎሳ ላይ ማስረጃ ከሚያቀርቡት ፓርቲዎች አንዱ የሆነው የኢኮኖሚ ነፃነት ተፋላሚዎች የተሰኘው ፓርቲ ተወካይ የሆኑት ሌይሃን ማቲስ ሪፖርቱን በጸጋ ተቀብለዋል።

የተሸጡ ጎሾች አልነበሩም። ይህም የተጋለጠው ጎሾቹ አሁንም በራማ ፎሳ የእርሻ ስፍራ እንደሚገኙ በመታወቁ ነው። ሪፖርቱ ካነሳቸው ጉዳዮች አንዱ ገንዘቡ የመሰረቁ ጉዳይ ለፖሊስ ሪፖርት አለመደረጉ፣ ነገር ግን በፕሬዚዳንቱ ልዩ ጥበቃ ኃላፊ ሜጀር ጀነራል ዋሊ ሮድ መያዙን ነው። ተጠርጣሪዎችን ዝም ለማሰኘት ዘጠኝ ሺህ ዶላር ጉቦ እንደተሰጠም ይነገራል። ስቃይ እንደደረሰባቸውም ይወሳል።

ሳኑሻ ናይዶ ግሎባል ዳያሎግ በተሰኘው ተቋም የፖለቲካ ተንታኝ ናቸው። በ2022 በነበረው ምርጫ ተወዳጅነትን አትርፈው ነበር። አሁን ምንድን ነው የሚሆነው? ምንድንስ ነው የምናደርገው? በመዋለ ንዋያችንም ሆነ በመገበያያ ገንዘባችን ላይ የሚያስከትለው ጣጣ ይኖራል። የደቡብ አፍሪካ መገበያ የሆነው ራንድ ትናንት ማምሻውን በዶላር 17.73 ተቀይሯል።

ሳኑሻ እንደሚሉት ቅሌቱ አገሪቱን እየጎዳ ነው። ፕሬዝደንቱ ኢንቨስተሮችን ወደ አገሪቱ እንዲገቡ በዓለም አቀፍ ደረጃ ዘመቻ አድርገው ነበር። የመዋለ ንዋይ ፍሰት ቃል የተገባላቸው ባወጡት እቅድ መሰረት ነው። ይህም ግልጽ በሆነና ውጤታማ በሆነ መንገድ እድገትን ለማምጣት በማቀዳቸው ነው። ሌላው ተንታኝ ቤኪ ጎሜዜሉም አስተያየታቸውን ያክላሉ።

እውነታው ምንድን ነው? የፖለቲካ ህይወታቸው ተበላሽቷል። በተለምዶ ካሉበት ስልጣን እንዲለቁ ነበር የሚጠበቀው። በምርጫው ቢመረጡ እንኳ ለራሳቸው ብቻ ሳይሆን ለፓርቲው ኤኤንሲ ጥሩ አይሆንም። የሪፖርቱን ጥራት በተመለከተ አስተያየት የሰጡት የህገ መንግስት ባለሙያ የሆኑት የኬፕ ታውን ዩኒቨርሲቲው ፔሬ ዲ ቮስ እንዲህ ይላሉ

ቴክኒካዊ ጉዳዮችን ትተን ሪፖርቱ መልስ መሰጠት ያለባቸው ጉዳዮች እንዳሉ አሳማኝ መከራከሪያዎችን ይዟል። የደቡብ አፍሪካው የገቢዎች አስተዳደርም ጉዳዩን እየተመለከተው መሆኑን አስታውቋል።

አመሰግናለሁ። እንግዲ አድማጮች ለምሽቱ የመጨረሻ ወዳደረግ ነው። የመጽሔቱ ትንታኔ ርዕስ ነው። የምንሻገረው ወደ ቻይና ነው የሚወስደን። የቻይናውን ተቃውሞ እንቅስቃሴ ተከትሎ ዩናይት ስቴትስ ያሉ ቻይናውያን ድምጻቸውን እያሰሙ ነው። በቻይና መንግስቱን ኮቪድ በቻይና የመንግስቱን የኮቪድ-19ን ሙሉ በሙሉ የማስወገድ

ዜሮ ኮቪድ የተባለ ፖሊሲ በመቃወም በመካሄድ ላይ ያለውን እንቅስቃሴ በመደገፍ ዩናይት ስቴትስ ውስጥ የሚገኙ ቻይናውያን ወጥተው ድምጻቸውን እያሰሙ ነው። በመላዋ ቻይና እየተካሄደ ያለው ግዙፍ ተቃውሞ እንደ አውሮፓውያን የዘመን አቆጣጠር በ1989 ዓ ም ታይናንመን አደባባይ ላይ ከተካሄደው ተቃውሞ ወዲህ የመጀመሪያው ነው ተብሏል። የአሜሪካ ድምጿ ኤሊዛቤት አሮት ና

አሲም ካሽጌሪያን ያጠናቀሯቸውን ዘገባዎች ጨምቃ ቆንጅታየ የሚከተለውን አሰናርታለች። ዩናይትድ ስቴትስ የሚኖሩ ወይም እየተማሩ ያሉ ቻይናውያን ሎስ አንጀለስ፣ ኒውዮርክ እና ዋሽንግተንን ጨምሮ በተለያዩ አካባቢዎች የሻማ ማብራት ስነ ስርዓትና ህዝባዊ ስብሰባዎችን በማካሄድ የቻይና ኮሚኒስት ፓርቲና መሪው ከስልጣን እንዲለቁ ጠይቀዋል። ሃንግ ዋንግ ከሎስ አንጀለሱ ትዕይንት አዘጋጅ ተማሪዎች መካከል አንዱ ነው።

ቻይና ውስጥ ሰው እየሞተ ነው ብለዋል ተማሪው ሃንግ ዋንግ። ዩናይትድ ስቴትስና ቻይና ውስጥ የቤጂንግን ጥብቅ የኮቪድ-19 መቆጣጠሪያ ፖሊሲ በመቃወም ሰልፎች እየተካሄዱ ነው። ኒውዮርክ በተካሄደ ተቃውሞ ላይ የተገኙት ሊንጂያው ሜ ሲናገሩ እንዲህ ብለዋል

ከቤት መውጣት ባለመቻላቸው የቤታቸውን ብድር ክፍያ ለመክፈል ያልቻሉ ብዙ ሰዎች አሉ። ከቤት አትውጡ የሚለው ትእዛዝ መቀጠሉ ሳይንሳዊ አይመስለኝም፣ ትክክል አይደለም ነው ያሉት። ሊዮ ዣሜይ በሎስ አንጀለሱ የሻማ ማብራት ላይ የተገኘችው ና ለቤተሰቦቼ እሰጋለሁ በሚል ፍራቻ

ማንነቷን መግለጽ ባለመፈለግ ማክስ በሚል ስም ጥሩኝ ያለችው ተማሪ የመንግስቱ ጸረ ኮቪድ ፖሊሲ በሽታው ከሚያደርሰው የበለጠ ጉዳት እያደረሰ ነው ብላለች። ብዙ ሰው የሚሞተው በጥብቁ ፖሊሲ ምክንያት ነው፣ ረሃብ ሰውን እየገደለው ነው ስትል አስረድታለች።

ባለፈው ሳምንት በሰሜን ምዕራብ ቻይና በሚገኝ የመኖሪያ ህንፃ ላይ የደረሰው የሰው ህይወት የጠፋበት የእሳት ቃጠሎ ተቃውሞውን እንደቀሰቀሰው የሚታወስ ነው። አካባቢው ሙስሊሞቹ ዊገሮች የሚኖሩበት ነው።

በመንግስቱ ጸረ ኮቪድ ፖሊሲ የተነሳ የህንፃው በአደጋ ጊዜ መውጫ በር ከውጭ ተቆልፎ ስለነበር ነዋሪዎቹ ከቃጠለው ሊያመልጡ እንዳልቻሉ አንዱ ነዋሪ ለቪኦኤ ገልጸዋል። የእሳት አደጋ ባለስልጣኑ ደግሞ ነዋሪዎቹ ሌላ የአደጋ ጊዜ መውጫ በር መኖሩን አላወቁም ነበር ብለዋል። ዩናይትድ ስቴትስ ውስጥ ያለ የዊገሮች የዜና ማሰራጫ 44 ሰዎች በእሳት አደጋው እንደሞቱ ዘግቧል።

ሌሎች ዘገባዎች ደግሞ አራት ሰዎች እንደሞቱ ነው የገለጹት። የሎስ አንጀለሱ የሻማ ማብራት ስብስብ በቃጠለው የሞቱትን ለማሰብ ብቻ አይደለም ያለችው የቻይና መንግስት ይበቀልኛል በሚል ስጋት ኪኪ ብላችሁ ጥሩኝ ያለችው ሌላዋ ተሳታፊ እንዲህ ስትል አስረድታለች።

በእሳት አደጋው የሞቱት 44ቱ ዜጎች እያንዳንዳቸው እያንዳንዱን የቻይና ሕዝብ የሚወክሉ ናቸው። እኔም አንቺም ልንሆን እንችል ነበር። ሁላችንም እዚያ ከባድ ቃጠሎ የደረሰበት ህንፃ ውስጥ ልንሆን እንችል ነበር።

ዛሬ እኛ ድምጻችንን ካላሰማንና አንዳች እርምጃ ካልወሰድን ዓለም ላይ ስለዚህ ጉዳይ ማንም ሊሰማ አይችልም ብላለች። ሐሚድ ከሪም ደግሞ ቻይናዊ ዊገር ሲሆኑ ዋሽንግተን ውስጥ የአንድ ምግብ ቤት ባለቤት ናቸው። የቻይና መንግስት በዊገሮች ላይ በሚከተለው አፋኝ ፖሊሲ ላይ የተቃውሞ እንቅስቃሴ እንዲያውም ዘግይቷል ባይ ናቸው ሀሚድ

ሉም የሩምኪው ቃጠሎ የሁሉንም ሰው ልብ ነው ያቃጠለው፣ ብለዋል ሐሜድ። ሰው እንዲነሳሳ አድርጓል። ተቃዋሚ ሰልፈኞቹን አከብራቸዋለሁ፣ ደግፋቸዋለሁ። እንደኔ አመለካከት ከሆነ ግን ተቃውሞ ትንሽ ዘግይቷል። ቢሆንም አሁንም መደረጉ ጥሩ ነው ብለዋል

ቤጂንግ በሺንጂያንግ ክፍለ ግዛቷ ላይ ስለምትፈጽማቸው አድራጎቶች የሚቀርቡ ነቀፋዎችን ሽብርተኝነትን ለመታገልና ና በአካባቢው ጸጥታና ብልጽግና እንዲሰፍን ያደረግኩት ነው በማለት ስታስተባብል ቆይታለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊጂያንግ እንዲህ ብለዋል።

ማህበራዊ መገናኛ ላይ ቃጠሎውንና የከተማዋን የኮቪድ-19 ምላሽ ለማያያዝ ስውር ዓላማ ይዘው የሚንቀሳቀሱ አሉ ብለዋል ቃል አቀባዩ። የኡሩምኪ ከተማ አስተዳደር ጋዜጣዊ ጉባኤ ጠርቶ ምን እንደተፈጠረ አስረድቷል። የሚሰጠውን የተዛባ መረጃም

አስተባብሏል ብለዋል። ዩናይትድ ስቴትስ ውስጥ ያሉ አንዳንድ ቻይናውያን የምንቃወመው የመንግስቱን ጥብቅ ጸረ ኮቪድ ፖሊሲ ብቻ አይደለም ብለዋል። ከሎስ አንጀለሱ የተቃውሞ ዝግጅት አደራጆች አንዱ ተማሪው ሃንግ ዋንግ ሲያስረዳ እዚህ የተገኘነው ለነጻነትና ለዲሞክራሲ የሚያደርጉትን ትግል ለመደገፍ ነው ብሏል። ዩናይትድ ስቴትስ ውስጥ በተለያዩ አካባቢዎች የተካሄዱት ተቃውሞች ላይ የተገኙት ብዙዎቹ ተሳታፊዎች

ቻይና ያሉ ጓደኞቻቸውና ቤተሰቦቻቸው አንድ ቀን ለራሳቸውና ለመጪው ትውልድ የተሻለ ሕይወት እንዲያገኙ ድምጻችንን ማሰማታችንን እንቀጥላለን ብለዋል።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የአርብ ምሽት ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን ታዲያ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ስምንት መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እንውሰዳችሁ።

በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየውን ግጭት ለማስቆም በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ቢደረግም በተለያዩ የኢትዮጵያ አካባቢዎች የሚካሄዱ ብሔር ተኮር ናቸው የተባሉ ግጭቶችና ጥቃቶች ግን አሁንም እንደቀጠሉ ናቸው።

እነዚህ ግጭቶች በዘላቂነት እንዴት ማስቆም ይቻላል? በተመሳሳይ ሁኔታ ውስጥ ያለፈው አገሮች ተሞክሮስ ምን ይመስላል ስትል ስመኝሽ የቆየ በሺካጎ ዩኒቨርሲቲ መምህር የሆኑትን በምስራቅ አፍሪቃ የተካሄዱ የብሔር ነክ ግጭቶችን ያጠኑ ፕሮፌሰር አታናስ ጋሁንጉን አነጋግራለች። የብሔር ወይም ዘውግ ተኮር ግጭቶችን የሚያነሳሱ ምክንያቶች ምን እንደሆኑ ከሚያብራሩበት ነው የምትጀምረው።

we need to acknowledge that some of the things that are happening today ዛሬ ላይ የሚታዩ አንዳንድ ችግሮች ምናልባት ለብዙ ዓመታት በሀገሪቱ በተፈጠሩ ሁኔታዎች ምክንያት ሲንከባለሉ የመጡ ናቸው። ለምሳሌ ኔቶሎጂ ያደኩት ብሩንዲ ነው። እንደ አውሮፓውያኑ አቆጣጠር በ19ኛዎቹ ቤልጅየም ብሩንዲን ሲያስተዳደር የማኅበረሰቡን ያኗኗር ይዘት ለዋውጥ አንድ የተወሰነ ቡድን ስልጣን ላይ እንዲቀመጥ አድርገዋል። ያ ማኅበረሰብን ብዙ ነገር በመቀያየሩ አገሪቱ ነጻነቷን በምታገኝበት ጊዜ

የብሩንዲ ሕዝብና ብሔር ብሔረሰቦች እንደተከፋፈሉ ነበሩ። ይህ ሰው ሰራሽ መከፋፈል ነው። ምክንያቱም ብሩንዲያውያን ለዓመታት የፈለጉትና የተመኙት ይህንን አልነበረም። ከዚያ በኋላ ሁኔታውን መቀልበስ ለብዙ ዓመታት አስቸጋሪ ሆነ። መጀመሪያ በፍትሐዊነት መመልከትና ለዓመታት በነበረው ሁኔታ ሰዎች መጎዳታቸውን መቀበል ያስፈልግ ነበር። ሌላው የኢኮኖሚ ዋስትና ነው። አንድ ቡድን የኢኮኖሚ ተጠቃሚ ሆኖ ሌላው ተጠቃሚ ሳይሆን ሲቀር ፍትሐዊነት አይኖርም። ስለዚህ ያንንም መመልከትና

ምናልባትም ከዚህ ኢፍትሐዊነት የሚጠቀሙ ፖለቲከኞች እንዳሉ ማስተዋል ያስፈልጋል ምክንያቱም ሥልጣናቸውን ላለማጣትና የሚፈልጉትን ሁሉ ለማድረግ ድሃው ሕብረተሰብ ይጠቀማሉ።

ኢኮኖሚክ ኢኒኳሊቲስ እዚህ ጋር ሁለት ነጥቦችን አንስተዋል፣ የኢኮኖሚ አለመመጣጠንና ታሪካዊ ቅሬታዎችን። እንደነዚህ አይነት ትርክቶች ማህበረሰብን በብሔርና በማንነት ዙሪያ ለማነሳሳት ጥቅም ላይ ይውላሉ። ይሄ ማህበረሰቡን አስተሳስሮ በሚያኖራቸው ጉዳዮች ላይ የሚያመጣው ጉዳት ምንድን ነው? ኢትዮጵያ

በኢትዮጵያም ሆነ በሌላ ሀገር የማህበረሰብ ትስስር ያናግዳል። ለምሳሌ በቡሩንዲ በነበረው ግጭት ሰዎች ወደ ታንዛኒያ፣ ዩጋንዳ፣ ኮንጎና ኬንያ ተሰደዱ። እነዚህ ሰዎች ያላቸውን ጥለው ነው የተሰደዱት። ማንነታቸውን ያጡት፣ የሄዱበትን ማህበረሰብ አኗኗር ያደፈርሳሉ። በዋናነት ግን ሀገሪቱ የተማረ ሰው ኃይሏን ታጣለች። አለመታደል ሆኖ በአመፅ ጊዜ ፖለቲከኞችና በስልጣን ላይ ያሉ ሰዎች መጠቀሚያ የሚያደርጉት ወጣቶችን ነው፣ ያልተማሩ ወይንም ሌላ አማራጭ የሌላቸውን ወጣቶች

የገንዘብና የጥቅማ ጥቅም ቃል በመግባት የመከፋፈል ሥራ እንዲሰሩላቸው ያደርጓቸዋል። ስለዚህ አሁን ተመልሶ ኢፍትሐዊነት፣ የኢኮኖሚ አለመመጣጠንና አንዱን ቡድን ብቻ ተጠቃሚ የሚያደርግ የፖለቲካ ሥርዓት ነው ተመልሶ የሚመጣው። ስለዚህ ላለፉት ዓመታት በዚህ የተጎዳ ሕብረተሰብ እንዳለ ካልተቀበልን ወደ መፍትሔ መሄድ አይቻልም። መጀመሪያ የተጎዳ ማህበረሰብ እንዳለ ዕውቅና ልንሰጠው ይገባል።

ስለዚህ እንዳሉት የመጀመሪያው እርምጃ በተለያዩ ስርዓቶች የተጎዳ ማህበረሰብ መኖሩን እውቅና መስጠት ነው። ብሔር ተኮር ግጭቶችንና ጥቃቶችን ለማስቆም ሌላው መፍትሄ ምንድን ነው? በተለይ በብሔር የተደራጁ ታጣቂዎች ሲኖሩ ልዩነቱን በምን መፍታት ይቻላል?

የታጠቁ ወጣቶችን በቀላሉ ጠመንጃችሁን ጣሉ ማለት ቀላል አይደለም። ማነው ያስታጠቃቸው፣ ለምንድን የታጠቁት የሚለውን መጠየቅ ያስፈልጋል። ትጥቅ እንስፈታ፣ በምትክው ምን አገኛለሁ ብሎም ይጠይቃሉ። ስለዚህ በጠረጴዛ ዙሪያ ቁጭ ብሎ መነጋገር ያስፈልጋል። እነዚህ ሰዎች ሕይወታቸውን ነው አሳልፎ የሰጡት ላለፉት አምስት የሚሆን አስርት ዓመታት ሲዋጉ ነበረ። ምናልባት እኮ የሚያርሱት እርሻ ነበራቸው፣ ትምህርታቸውን አቋርተዋል፣ ስራቸውን ትተዋል እና አብዛኞቹ ወደዛ መመለስ ይፈልጋሉ።

ስለዚህ የሚፈልጉትን የሚያገኙበት ምን አማራጮች አሉ የሚለውን ቁጭ ብሎ መነጋገር ያስፈልጋል። እነዚህ ተዋጊዎች ሌላ አማራጭ በማጣት እንደሚዋጉ ማስተዋል ያስፈልጋል። ስለዚህ ሊለወጡበት የሚችሉባቸውን ሁኔታዎች በድርድሩ ሊፈጠሩ ይገባል። እንዲዋጉ የሚያደርጓቸውን መሪዎች አግኝቶ ንግግሮችን ፈጥሮ መደራደር ካልተቻለ ችግሩ አይፈታም።

ስለዚህ ይሄ ሊፈታ የሚችለው በጠረጴዛ ዙሪያ ቁጭ ብለው ከተነጋገሩ ብቻ ነው ነው የሚሉት መሪዎቹ ቁጭ ብለው መደራደር አለባቸው። ሰዎች ያንን ነው ማየት የሚፈልጉት። ከዛ ጎን ለጎን ግን በርካታ የአፍሪካ ሀገራት ሩዋንዳን፣ ብሩንዲን፣ ኢትዮጵያን ጨምሮ

የሚዋጉባቸው መሳሪያዎች ከውጭ ነው የሚመጡት። እነዚህ አካላት ግጭቶች እንዲቆሙ አይፈልጉም። ስለዚህ ያ እንዲቆም ዓለም አቀፍ ግፊቶችም ያስፈልጋሉ። ቀደም ብለው እንደጠቀሱት ብሩንዲና ሩዋንዳን የመሳሰሉ ሀገራት በተለይ ብሔርን፣ ማንነትን መሰረት ባደረጉ ግጭቶች ውስጥ አልፈው ሰላም ማውረድ ችለዋልና እንደ ኢትዮጵያ ያሉ ሌሎች ሀገራት ከዚህ ምን ይማራሉ?

ብሩንዲን እንደ ምሳሌ እንውሰድና መጀመሪያ ሀገሪቱ ውስጥ ያለው የብሔር ግጭትና የብሔር መከፋፈል የመጣው ስልጣንና መብት ለአንድ ቡድን ብቻ ተሰጠው በመቆየቱ መሆኑን እውቅና ተሰጠው። ከዚያ አሩሻ ላይ በተደረገው ድርድር የጦር ሰራዊቱ መሆን አስተዳደሩ አምሳ ከመቶ በሌላ አነጋገር መጀመሪያ ልዩነት እንደነበረ፣ ከዚያ ለምሳሌ የጦር አመራር ወይንም ስልጣን ላይ ያለው መንግስት

የአንዳንድ ብሔር አስር ከመቶ ብቻ ሊያሳትፍ እንደማይችል ስምምነት ላይ ተደረሰ። ያ ሁኔታ ዕውቅና ካገኘ በኋላ ያ ሊፈጽም የሚችልበት ሰዎች በትክክል ሊወከሉበት የሚችልበትን ሁኔታ የሚያረጋግጥ አሰራርም ተቀምጧል። እዚህ ላይ የብሔር ውክልና ብቻ አይደለም የሚታየው ኢኮኖሚያዊውና ማህበረሰባዊ መቻቻሎችንም የሚያረጋግጥ ስርዓት መኖር አለበት።

እንግዲህ እነዚህን የዘረዘሯቸውን ሁኔታዎች ለማለፍ ታዲያ የመንግስት የሲቪክ ተቋማት ወይም ዓለም አቀፍ ማህበረሰቡ ምን ሚና ሊኖረው ይገባል? መጀመሪያ ሀገር ለመምራት ወኔ ያላቸው ሰዎች ይኖራሉ። ነገር ግን እነዚህ ሰዎች ወይንም አመራሩን ማህበረሰቡን ተጠቃሚ የሚያደርግ መርሃ ግብር አላችሁ ወይ ወይንም ደግሞ

ለማህበረሰቡ ምን ለመስራት አስባቸዋል ብሎ ተጠያቂ የሚያደርጋቸው ሲቪክ ማህበረሰብ ያስፈልጋል። ማህበረሰቡን ወደ ብሔራዊ ውይይት ወይም እርቅ የሚወስድ ፕሮጀክት ማለት ነው። አዎ፣ ብሔራዊ እርቅ። ግን ደግሞ በአንድ ሀገር ውስጥ ሰላም ማስፈን የሚቻለው የኢኮኖሚ መረጋጋት ሲኖር ነው። ቅድም እንዳልኩት አብዛኞቹ ወደ ውጊያው የሚገቡ ወጣቶች ትምህርት አላገኙም። ስለዚህ በቀላሉ ይበዘበዛሉ።

አብዛኞቹ ተዋጊዎች ተመልሰው የሚሄዱበት ቦታ ላይኖራቸው ይችላል። ምክንያቱም መንደሮቻቸው ሙሉ በሙሉ ወድመዋል። ስለዚህ ምን አይነት ኢኮኖሚያዊ መፍትሄ ያስፈልጋል የሚለው መታሰብ አለበት። ትምህርት ቤቶች መገንባት አለባቸው። የጤና ችግሮቻቸው የሚፈቱባቸው ተቋማት ያስፈልጋሉ። ሌላው እነዚህ ተዋጊዎች የጦር መሳሪያ ለመግዛት ሀገሪቱ ውስጥ ያለውን ማዕድን የሚሆን ሌላ ምርት በህገ ወጥ መንገድ ጥቁር ገበያ ላይ ይሸጣሉ። ስለዚህ ሌላ የገቢ መንጭ እስካልተፈጠረላቸው ወይንም ተስፋ እስካላገኙ ድረስ

ያንን ማድረግ ይቀጥላሉ። አንድን ያልተማረ ሰው ጠላትህ ነው ተብሎ ሲነገረው የቆየውን አካል ጠላት አይደለም ብሎ ለማሳመን ቀላል አይደለም። ምክንያቱም ለምንድን ነው ጠላት የሆነው ብሎ አይጠይቅም፣ የተነገረውን ነው የሚቀበለው። ስለዚህ ማህበረሰቡም የሚያስተምሩት መርሃ ግብሮች ያስፈልጉታል። ኢትዮጵያን እንደ ሀገር ስናስብ ምን አይነት እንድትሆን ነው የምንፈልገው? ብሩንዳውያን የሚለው ስያሜ ምንኛ ያንጸባርቃል? ማንንኛ የከፋፈሉን ጉዳዮች ምንድን ናቸው? ለማን ነው የሚጠቅሙት? የሚለውን ማየት ያስፈልጋል። ይሄ የአንድ ሀገር ብቻ ጉዳይ አይደለም።

በኢትዮጵያ በሩዋንዳ፣ ወይም በብሩንዲ ሰላም ሲጠፋ ወደ ዓለም አቀፍ ማህበረሰቡም ይስፋፋል። ኢትዮጵያ ውስጥ ግጭት ሲፈጠር ወደ ሱዳን፣ ወደ ሶማሊያ ይዛመታል። ስለዚህ መጀመሪያ ችግር መኖሩን አምኖ መቀበል ያስፈልጋል። ከዛ በጠረጴዛ ዙሪያ ቁጭ ብሎ ኢኮኖሚያዊና ማህበረሰባዊ መፍትሄው ምንድን ነው ብሎ መነጋገር ያስፈልጋል። ያ ደግሞ ሁሉንም አሳታፊ የሚያደርግና አንድ ወገን ብቻ ተጠቃሚ የማይሆንበት የፖለቲካ ስርዓት መፍጠር አለበት።

ፕሮፌሰር ጋሁንጉ ጊዜዎትን ሰጥተው ሀሳቡን ስላካፈሉን እናመሰግናለን። ስመኝሽን እኔም አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል።

ተከታዩ ቅንብር ደግሞ ወደ ባህር ዳር ይወስደናል። ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ

በምልክት ቋንቋ አገላለጽ የሰለጠኑ አስተርጓሚዎች በበቂ ቁጥር ባለመኖራቸው በባህር ዳር ከተማ የሚገኙ መስማት የተሳናቸው ግለሰቦች የማህበራዊ አገልግሎት ለማግኘት ተቸግረናል ይላሉ። በባህር ዳር ከተማ በማህበር ትድራይቶ የሚገኙት እነኚህ መስማት የተሳናቸው ዜጎች ወደ ፍትህ፣ ሕክምና የመሳሰሉ ተቋማት አገልግሎት ለማግኘት ሲሄዱ አስተርጓሚ በማጣት ተቸግረናል ነው ያሉት። መንግስት በመሠረታዊ አገልግሎት ስጭ ተቋማት አስተርጓሚ

እንዲያስቀምጥ ሲሉም ጠይቀዋል። የአማራ ክልል ሲቪል ሰርቪስ እና የሰው ሀብት ልማት ኮሚሽን አካል ጉዳተኞችን በተለይም መስማት የተሳናቸውን የህብረተሰብ ክፍሎች ተጠቃሚ የሚያደርገው መመሪያ ክፍተት ያለበት መሆኑንና ህጉ እንዲሻሻልም እንደሚያደርግ መናገሩ ተገልጧል። የአማራ ክልል ትምህርት ቢሮ በበኩሉ በአስር የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጥኑ ባለሙያዎችን በስፋት እያሰለጠንኩ ነው ይላል።

ይህንኑ አጣምራ አስቴር ምስጋናው ተከታዩን አቀናብራለች።

ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ ማህሌት ኃይሉ የአስራ ሁለተኛ ክፍል ተማሪ ናት። ማህሌት ከአንደኛ እስከ አራተኛ ክፍል በልዩ ፍላጎት ትምህርት መስጫ ማዕከል ተምራለች። ከአምስተኛ ክፍል በኋላ ግን ትምህርቷን መቀጠል መቸገሯን ትናገራለች። ወላጆቿ በቀጠሩላት ላት አስተርጓሚዎች ትምህርቷን የቀጠለችው ማህሌት ፈተና የሆነባት ግን ወደ ሕክምና ተቋማት ስትሄድ መሆኑን

ትናገራለች። ፖሊስ ጣቢያም፣ ፍርድ ቤትም ሲሄድ አስተርጓሚ ባለመኖሩ ምክንያት ሀሳቤን ገልጬ ችግሬን ማስረዳት አልችልም፣ እና አስተርጓሚ ባለመኖሩ ምክንያት በእሱ ችግር ይገጥመኛል፣ እና ማለት መሰል ጓደኞቿ ፆታዊ ጥቃት ሲደርስባቸው በፍትህ ተቋማት አስተርጓሚ ባለመኖሩ በደላቸውን የሚረዳ እንደሌለ ትናገራለች። ሌሎች የመስናት ህጻናት ሴት ልጆችን መስማት አይችሉም በማለት

የተለያዩ ወንዶች ጥቃት ያደርጉባቸዋል።

መስማት ለተሳናቸው ህጻናት ሌላው ፈተና ደግሞ ትምህርት የማግኘት እድል ነው የሚሉት በባህር ዳር ከተማ የሚገኘው የአጼ ስርጸ ድንግል አንደኛና ሁለተኛ መለስተኛ ትምህርት ቤት የልዩ ፍላጎትና ድጋፍ መስጫ ማዕከል አስተባባሪ ወይዘሮ ጤና ወርቁ ናቸው። አት ከአንደኛ ክፍል እስከ አራተኛ ክፍል መስማት የተሳናቸው ተማሪዎች በመደበ በልዩ ፍላጎት ዩኒት የምንለዋል። እዛ ዩኒት ውስጥ ላይ በሰለጠነ መምህር ልዩ በሆነ ማቴሪያል ለነሱ በሚመች እንደ ፍላጎት እንደ ችሎታቸው አድርገን

ከአንደኛ እስከ አራተኛ ክፍል ይማራል። ከዛ በኋላ ከአንደኛ እስከ አራተኛ መሰረታዊ የሆነ እውቀት ይዘው

ከተማሩ በኋላ ከአምስት በኋላ አካቶ ትምህርት ወይም መደበኛው ትምህርት ክፍል ውስጥ ላይ ገብተው ተካተው ይማራሉ። እዛ በምናካተትበት ጊዜ ግን እዛ ክፍል ውስጥ ያሉ የሚያስተምሩ መምህራን የምልክት ቋንቋ ናቸው። ይህ የምልክት ቋንቋ ስለማይችሉ ልጆች ጋር ልጆችን ወስዶ የማስቀመጥ ያክል እንጂ ድጋፍ እየተሰጣቸው መማር ማስተማር እንግዲህ በገለጻ በተግባር፣ በንግግር የሚካሄድ ነገር ነው። ስለዚህ ይህንን ነገር ልጆቹ አያገኙም። በባህር ዳር ከተማ የሚገኘው የካቲት 23 አንደኛ

እና መለስተኛ ደረጃ ትምህርት ቤት ልዩ ፍላጎት የሚሹ ተማሪዎችን በብዛት ያስተምራል። መስማት የተሳናቸው ተማሪዎች ከአራተኛ ክፍል በኋላ እንደሚያቋርጡ የሚናገሩት ርዕሰ መምህሯ ወይዘሮ የርባለም ናቸው። ልዩ ድጋፍ ቢደረግላቸው፣ ግን ትልቅ ደረጃ መድረስ የሚችሉ ናቸው ብለዋል። መንግስት የመምህር ብዛትን ጨምሮላቸው ሁሉም ሳብጀክት

ወደፊት የራሳቸውን ከፍተኛ ደረጃ እንደሚደርሱ ማሳያ ብዙ መምህራን አሉ። በዚው ሁሉ የያዙ አሉ። እነዚህ ይደርሳሉ ተብሎ ታስቦ መንግስት ትኩረት ሰጥቶ ለእነሱ ማለት ነው። የሚያማረ ብዙ ተማሪ የተወሰኑ አሉ። ያ በዚህ በመማር ማስተማሩ ብቻ ሳይሆን የሚያግዛቸው፣ የሚረዳቸው ሲያጡ ወደ ቀን ስራ ሁሉ የሚገቡበት አጋጣሚ ያለ ነው የሚሉ የሚነሱ። ስለዚህ የሚያግዛቸው ስለሚያጡ ማለት ነው። በምልክት ቋንቋ ተምሮ በዚሁ ትምህርት ቤት መምህር የሆነው አለኝተዋቸው

Que nous autres, nous nous nous nous

ሲሰሙ ምስመት መቶ አማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ምክትል ኮሚሽነር ካሳ አበባው የአካል ጉዳተኞች የስራ ስምሪት መብትን የሚመለከተው መመሪያ ስራውት ክፍተት እንዳለበት ገልጸው በመሰረታዊ የአገልግሎት ሰጪ ተቋማት ላይ በምልክት ቋንቋ የሰለጠነ አስተርጓሚ ከመቅጠር አኳያ ሕግ እንዲወጣለት እየሰራን ነው ብለዋል። ተለያየ አካል

አንዱና በግልጽም የሚታወቀው አሁን ያነሳሽው ጉዳይ ነው። ሙሉ በሙሉ መስማት የተሳናቸው የነሱ አለ እነሱ ላይ አሁን የተነሳው እንደተባለው ትልቅ ይሹ ነው። ለእነዚህኞቹ ለአይነስውራን ረቂቅ አናባቢ እንደተቀጠረ ሁሉ በተለይ ሰፊ ማህበራዊ አገልግሎት በሚያገኙበት ተቋማት ውስጥ ሪል ችግር አለ።

እኛም እንነጋለን እና ወደፊት ታስበው መሰራት የሚገባበት እስካሁን በዚህኛው በወጣው መመሪያችን ላይ ገበርን አልተደረግም። አሁን ቀጣይ በሚወጣው ላይ ግን ሴቶች እና ሕጻናት ማህበራዊ ጉዳይ ተቋም ጋር እየተነጋገርን ነው። በአዲስ ማዘጋጀት የሚገባን እስካሁን ያልፈታ ናቸው መመሪያውም ያልፈታቸው የአካል ጉዳት የአካል ጉዳተኞች ማስተናገድ ያለብን አንዳንድ

በመመሪያ መካተት ያለባቸው ነገሮች አሉ። እሱን ለማካተት እንግዲህ ወደፊት እናወጣለን ብለን ያዝ ነው። እስካሁን ባለው ሁኔታ ግን በዚህ ደረጃ አልተቀመጠም። ጉዳዩ ግን ያሳምናል።

የአማራ ክልል ትምህርት ቢሮ በበኩሉ በአስር የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጠኑ ባለሙያዎችን በስፋት እያሰለጠነ መሆኑን በቢሮ የልዩ ፍላጎትና ያካቶ ትምህርት ባለሙያ ወይዘሮ ስንታየው ምሩ ገልጸዋል። የአማራ ክልል መስማት የተሳናቸው ማህበር ፕሬዚዳንት አቶ አማራ ያዜ እንዳሉት በአማራ ክልል ስምንት ሺህ ያህል መስማት የተሳናቸው ወገኖች አሉ። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር።

አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች አሁን ወደ ድሬዳዋ የሚወስደንን ዘገባ እናስከትል። በድሬዳዋ ከተማ ውስጥ የሚሰሩ የጋሪ ባለንብረቶች የድሬዳዋ አስተዳደር የትራንስፖርት አገልግሎት እንዳይሰጡ እየከለከለን ነው ሲሉ ቅሬታ አሰምተዋል። ከስልሳ በላይ ጋሪዎች ምክንያቱን ባላወቁት አቢያ መታሰራቸውንና በሌሎችም በነጻነት ለመስራት ፍርሀት አድሮባቸዋል ይላሉ።

በዚህም የተነሳ ቤተሰብ ለማስተዳደር እየተቸገርን ነው ነው የሚሉት አስተዳደሩ ፖሊስ ግን የአስተዳደሩ ፖሊስ ግን ጋሪዎች እድሜያቸው ያልደረሱ ታዳጊዎች በጋሪ ተደጋጋሚ የትራፊክ አደጋ እያደረሱ እንዲሁም መንገዶችን እያቆሸሹ በመሆናቸው ነው እርምጃውን የወሰድኩት ይላል። በተጠቀሱት ጥፋቶች የተያዙ ጋሪዎችም ከሞላ ጎደል ሁሉም ተለቀዋል ነው ያለው። አዲስ ቸኮል ነው ያጠናቀረው።

አቶ አሸናፊ ድንሳ ይባላል። ለአርባ ሁለት አመታት በጋሪ አሽከርካሪነት የሰሩት የአስራ አንድ ልጆች አባቱ አቶ አሸናፊ በምስረታ ሂደት ላይ ያሉ የጋሪ ባለንብረቶች ማህበር ሊቀመንበር ናቸው። ከሁለት ሳምንት በላይ ስልሳ የሚሆኑ ጋሪዎች በትራፊክ ተይዘው እንደሚገኙና ሌሎች ባለጋሪዎችም ለመስራት ስጋት ውስጥ መሆናቸውን ይናገራሉ። ሰበሰቡና እንትን አስገቡ መምሪያ አስገቡብን፣ ምንድን ነው ስንላቸው የሆነ የምንማከር ነገር አለ ነው ያሉ

እሺ ብለን እዚያ አደረን ስንሄድ ፈረሶቻቸውን ይዛችሁ ውጡ ነው የተባልነው ለምሳሌ እኔ አስራ አንድ ቤተሰብ ነው የሚያስተዳድረው ይሄ ቤተሰባችን አስራ አምስት ቀን በላይ ሀያ ቀን ሙሉ ጋሪያችን ታስሮ ነው ያለው በድሬዳዋ ትራፊክ መብሪያ የግንዛቤ ማስጨበጥና ማስፋፋት ቡድን መሪ የሆኑትን ኢንስፔክተር ጌትነት ዳባ ግን ባለጋሪዎቹ ተደጋጋሚ ትራፊክ ህግ ጥሰቶች በመፈጸማቸው እየተያዘ እንደነበር ይናገራሉ አንደኛ በትራፊክ ፍሰቶ ላይ ከፍተኛ ጫና እየፈጠሩ እንደሆነና

ከከተማውም ጽላት አንጻር እጅግ በጣም እያበላሹ ያን ብቻ አይደለም። በተለይ በተደራራቢ ወይም በተደጋጋሚ በሚባል ደረጃ በጋሪ አሽከርካሪዎች የሚደርስ የትራፊክ አደጋ ከቀን ወደ ቀን እየጨመረ የመጣበት ሁኔታ ነበር የነበረው። አብዛኞቹ የጋሪ አሽከርካሪዎች እጅግ በጣም እድሜያቸው ለአቅመ ስራ ያልደረሱና

በጣም ህጻናቶች ናቸው። ኢንስፔክተር ጋይትነት በአሁኑ ሰዓትም ከባለጋሪዎቹ ጋር ውይይት በማድረግ አብዛኞቹ ጋሪዎች መለቀቃቸውን ይናገራሉ። በጊዜያዊ መፍትሄ ምንድነው የተደረገው? በዋና ዋና መንገዶች ላይ እንዳይገቡ ብሎም ደግሞ ለህጻናት የእነኝን ጋሪዎች እንዳይሰጡ መስማማት ላይ ስለተደረሰ እሱን ቃል ገብተው ጋሪያቸው ኦልሞስት፣ አብዛኞቹ ማለት ይቻላል ተለቀው ወደ ስራቸው ገብተዋል። የሚቀርቡባቸውን ወቀሳዎች ያላስተባበሩት አቶ አሸናፊ ዲንሳ ለዚህ መፍትሄው ያለው በመንግስት እጅ ነው ይላሉ።

እነዛን ልጆች ማስቆም ያለባቸው እነሱ ናቸው። አንድያውንም ደግሞ አንድ ወይ አንድ ህግ ማውጣት ነው። አንድ ደንብ ማውጣት ነው። ጥረጉ እንኳን ውረዱና ጥረጉና ስሩ ቢባሉ እንኳን ጥሩ ነው። የሆነ ከረጢት ደሞ አዘጋጁ ብሉን ጥሩ ነው። 1998 ዓ ም ላይ ድሬዳዋን በመታት ጎርፍ ክፉፍኛ ተጎድቶ የነበረው የድሬዳዋ ትራንስፖርት ባለስልጣን መስሪያ ቤት በጎርፍ ሲጥለቀለቅ ከቀዳማዊ ኃይለሥላሴ ዘመን ጀምሮ የነበረው የባለጋሪዎቹ ፋይል መውደሙን የሚናገሩት አቶ አሸናፊ የመንጃ ፈቃድም ሆነ የመለያት አድርገው የሚሰጣቸው የመንግስት አካል አለመኖሩን በቅሬታ ያቀርባሉ።

ይሉ ትራንስፖርት ሄደን ማንጃ ስጡን ብለናቸዋል። ማንጃ አንሰጥም ነው ያሉ። አዎ ታርጋም ደግሞ እነሱ ናቸው የሚሰጡት እንጂ እኛ ታርጋ መውሰድ አንችልም።

ታርጋ ስጡን ነው ያል ናቸው። ኢንስፔክተር ጌት ነዳባም የቀረበውን ወቀሳ ትክክለኛነት ያረጋግጣሉ። ሆኖም በቅርቡ ጋሪን ጨምሮ የባለሶስት ሶስት እግር ና ባለ አራት እግር የትራንስፖርት አገልግሎት ሰጪ ተሽከርካሪዎችን አስተዳደር ና አሰራር በተመለከተ ይወጣል ተብሎ የሚጠበቀው መመሪያ የባለ ጋሪዎችን ጥያቄ መለሳል ብለው እንደሚጠበቁ ኢንስፔክተር ጌት ነዳባ ያስረዳሉ። ትራንስፖርት ቶች ሊቀርፍ በሚችል መልኩ ጥናት አጥንቶ ምላሽ የሚሰጥ አንድ ግብረ ኃይል ተቋቁሟል። ከተለያዩ ባለድርሻ አካላቶች ያ ግብረ ኃይል የጋሪንም ጨምሮ ነው የሚያጠናው ከጥናት ውጤቱ በኋላ

በማን ይተዳደር

እንዴት ይተዳደር እና የትኛውን ቦታ ለጋሪ ክፍት እናድርግ በሚል ውሳኔ ይሰጠበታል። የዛን ሰዓት የጋሪዎችም ምላሽ ያገኛል። የፈረስ ጋሪም የከተማ ውስጥ ትራንስፖርት አገልግሎት በመስጠት ግንባር ቀደም ነው። ሆኖም በ1960 ዎቹ በአዲስ አበባ ምንም አይነት አገልግሎት እንዳይሰጥ የታገደው ጋሪ በድሬዳዋ ግን ለበርካታ አስርት ዓመታት ከፔዦ ታክሲዎች ጎን ለጎን የሰውና ቁሳቁስ ማጓጓዝ አገልግሎት ሲሰጥ ቆይቷል። ድሬዳዋም ስሟ ሲነሳ ጋሪዎቿም አብረው ሲነሱ ኖረዋል። የድሬዳዋ አስተዳደርም ለፈረስ ጋሪ በአደባባይ ሀውልት በማቆም በአገሪቱ ብቸኛ

ከተማ ነች። በድሬዳዋ ጋሪዎች የቀድሞውን ያህል ተጽዕኖ ፈጣሪ የሆኑ መቀጠል ባይችሉም 15,000 ከሚሆኑት ባጃጆች መካከል አሁንም እየሰሩ ያሉ ከ350 በላይ ባለጋሪዎች አሉ። አሁንም ድረስ ሕዝቡ ይፈልገናል ተሽከርካሪዎች በማይገቡባቸው ቦታዎች ጭምር እየገባን አገልግሎት መስጠታችንን እንቀጥላለን ሲሉ ባለጋሪው አቶ ሸናፊ ደንሳ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ ለምሽቱ የያዝነውንም በዚሁ እያጠናቀቅን ነው። የቅዳሜና የእሁድ ዝግጅቶቻችን እንድትከታተሉ ከወዲሁ እንጋብዛለን። የምሽቱን ስርጭት ግን በዚሁ የምናጠናቅቀው ያስተናገድኳችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማረ ከተቀሩት ባልደረቦቻችንና ዘጋቢዎቻችን ጋር በመሆን ነው። በእኔ በኩል በዚሁ ተሰናበትኩ። ሰላም፣ ደህና አደሩ።